በ በአፍሪቃ ትልቁ የኃይል ማመንጫ እንደሚሆን የሚነገርለት ግዙፍ የህዳሴ ግድብ ስራ አስኪያጅ መሐንዲስ ስመኘው በቀለ መስቀል አደባባይ ላይ መኪናቸው ውስጥ ሞቶ ተገኙ። ጆሮ ግንዳቸው አካባቢ በጥይት እንደተመቱ የገለጸው የፌዴራል ፖሊስ ስለ ጉዳዩ በመመረመር ላይ መሆኑ አስታውቋል። የዋናዋ ከተማ እምብርት የሆነው መስቀል አደባባይ ከአንድ ወር ብዙም ባልበለጠ ጊዜ ውስጥ ሁለት አሳዛኝ ክስተቶችን አስተናግዷል፣ ይላል ዘጋቢያችን እስክንድር ፍሬው። በላከው ዘገባ ዝርዝሩ ቀጥሎ ይቀርባል። ኢትዮጵያ ሀዘን ላይ ነች። የታዋቂውን ባለሙያ ሞት እያሰበች የሆነውን እያብላላች ነው። የአገሪቱ ቁጥር አንድ ፕሮጀክት የሆነውን የታላቁን ህዳሴ ግድብ በስራ አስኪያጅነት ሲመሩ የቆዩት ሰው መኪናቸው ውስጥ ሞተው ተገኝተዋል። ሚሊዮኖች ኢትዮጵያውያን በመስሪያ ቤት በኩል የሚሆን በግል ገንዘባቸውን ያፈሰሱበት አሻራቸውን ያኖሩበት ፕሮጀክት መሪውን ኢንጂነር ስመኘው በቀለን አጥቷል። ዛሬ ጠዋት በመስቀል አደባባይ የተገኘው አስከሬናቸው ብቻ ነው። ከቀይ ጆሮ ግንዳቸው ስር በጥይት ተመተው ደማቸው እንደፈሰሰ፣ አንገታቸው እንዳዘነበለ በትክክል የሆነውን ነገር ለማወቅ ምርመራ እየተደረገ መሆኑን የፌዴራል ፖሊስ ኮሚሽነር ዘይኑ ጀማል ለጋዜጠኞች አስረድተዋል። በቦታው ላይ ሁሉንም ባለሙያዎች፣ የፖሊስ ባለሙያዎች፣ የምርመራ ባለሙያዎች በተገኙበት የፎረንሲክ የአሻራና ሌሎች ሳይንቲፊክ በሆነ መንገድ ለመውሰድ ተሞክሯል። በአካባቢው የነበሩ ሰዎች የአይንማኞችና ማስረጃ ይሰጣሉ የተባሉ ሰዎች በሙሉ ተይዘው ምርመራ እየተደረገ ነው ያለው። ቢሮቸው አካባቢም ያለው ነገር እንደዚሁ ተገቢውን የሆነ ምርመራ ከእሳቸው ጋር ግንኙነት በተለይ ዛሬ ጠዋት ጀምሮ የነበረውን ግንኙነት በተመለከተ በተቻለ መጠን ለማስረጃ ያመላክታሉ የምንላቸው ነገሮች በሙሉ በማሰባሰብ ፈጣን የሆነ የአሟሟታቸውን ሁኔታ የሚያሳይ የምርመራ ውጤት ለሕዝቡን ለማቅረብ በየደረጃው ሁሉም ፖሊስ ባለሙያዎች ተከፋፍለው ርብርብ እያደረጉ ነው። በቅዱስ ጳውሎስ ሆስፒታል የአስከሬን ምርመራ እየተደረገ መሆኑንም የፖሊስ ኮሚሽነሩ ገልጸዋል። የኢንጂነር ስመኘው በቀለ ስም በአፍሪካ ትልቁ እንደሚሆን ከሚገመተውና በአባይ ወንዝ ላይ ከሚገነባው የኤሌክትሪክ ኃይል ማመንጫ ፕሮጀክት ጋር ተያይዞ የሚጠራ ተቆራኝቶ የሚታይ ነው። ስለ ታላቁ የህዳሴ ግድብ የሰማ ሁሉ ኢንጂነር ስመኘው በቀለን ያውቃል። የእሳቸው መሞት በአገሪቱ የፈጠረው ድንጋጤና ሀዘንም በቅርበት ከመታወቃቸው ታላቅ አስተዋጽኦ ከማድረጋቸው ጋር የተያያዘ ነው። ዛሬ ጠዋት በመስቀል አደባባይ ከተገኙ ወጣቶችና የተለያዩ የህብረተሰብ ክፍሎች እንባ አውጥተው ያለቀሱ ሀዘናቸውን፣ ቁጣቸውን የገለጹ ነበሩ። የሆነውን ለማወቅ ሲጥሩ ፖሊሶችንም በጥያቄ ሲያፋጥጡ የታዩም አሉ። አሁን እዚህ መናገሩ ጥቅማለ ጥቅም ብዙ ነገር ገፋ አትገፋቡ ከኔ የሚጠበቅ። የፖሊስ ኮሚሽነር ዘይኑ ጀማል በዚሁ ጉዳይ ላይ በሰጡት አስተያየት ወጣቱ የምርመራውን ውጤት ተረጋግቶ እንዲጠብቅ አሳስበዋል። ወጣቱ መሸበር የለበትም። ሀገር የሚገነባው በመሸበር አይደለም። አገር የሚገነባው ተረጋግቶ ምንም እንኳ ከለውጡ ጋር የተለያዩ እንቅፋቶች እንደሚያጋጥሙን ጥርጥር ባይኖረውም ይህን ግምት ባስገባ መልኩ ህዝቡ ለጀመረው ለውጥ በተረጋጋ ሁኔታ ከፖሊስ እና ከጸጥታ ኃይሉ ጋር በመተባበር በጋራ አብረን ሀገራችን ወደ ሰላም ጎዳና መምጣት እንጂ ወደ አደባባይ ወጥቶ ወይም ደግሞ የቴሌቪዥን ጣቢያዎች አካባቢ ሄዶ ፖሊስ ስራውን እንዳይሰራ ሌላ ጫና መፍጠሩ ተገቢ አ ወጣቶቻችን ከለውጥ እንቅፋቶች ጎን መቆም የለባቸውም። ለውጥ ፈላጊ ህብረተሰብ ዘጠና ዘጠኝ ፐርሰንቱ ህብረተሰብ ለውጥ ፈላጊ ነው። ከለውጥ ፈላጊ ህብረተሰብ ጋር ነው። መቆም ያለባቸው። ብልሃተኛ መሆን አለባቸው። ብልህ መሆን አለባቸው። ትዕግስተኛ መሆን አለባቸው። ለውጥ ዝም ብሎ ባጭር ጊዜ ለአቺቭ አይደረግም፣ መራራ ነው። ስለዚህ መግፋት በጋራ በትዕግስት፣ በአንድነት፣ በፍቅር የመግፋት በመደመር መግፋት ነው ያለብን የሚል መልእክት ነው ያለኝ። መስከረም 3 ቀን 1957 ጎንደር ከርከረዋላጅ ወረዳ ሸንበቂት አካባቢ የተወለዱት ኢንጂነር ስመኘው በቀለ በተለይ ታዋቂነት እያተረፉ የመጡት ከኃይል ማመንጫ ፕሮጀክቶች ጋር በተያያዘ ነው። ከታላቁ የህዳሴ ግድብ በፊትም የግልገል ጊቤ የሁለት ኃይል ማመንጫ ፕሮጀክት ስራ አስኪያጅ ሆነው አገልግለዋል። ቀደም ባሉት ዓመታት ደግሞ በሌሎች የኃይል ማመንጫ ፕሮጀክቶችም ማስተዋጽኦ አድርገዋል። ከኢንጂነር ስመኘው በቀለ ጋር የአጎት ልጆች መሆናቸውን የገለጸው ዳዊት ማነገረው እድገታቸው በአዲስ አበባ እንደነበር ይናገራል። ያው ሸጎሌ ላይ ነው። ከአጎቱ ጋር አብሮ ያደገው አጎቱን ያስተማረው ቢሊሊ አይናለም ይባላል። ስለዚህ ይህን ሰው እኔ ያው ያስተማራቸው አጎታቸው ቢሊሊ አይናለም ነው ስማቸው። ቢሊሊ አይናለም የሚባላል አስተ ያስተማረው እሱ ነው። ከእሱ ጋር ሆኖ ትምህርቱን ለስራ ከባቀው በኋላ ነው ከቢሊሊኝ የወጣው። ከወጣ በኋላ አሁን ራሱን ችሎ ነው የሚኖረው። ህዝብን እያስተዳደረ ወጣቱን እንዲበለጽግ እያደረገው ነው። የአንድ ሰው ህይወት ብቻ ሳይሆን የኢትዮጵያ ህዝብ ሁሉ ሞተ ማለት ነው። ነገም ስመኛው በቀለ ማለት ህዝብ ማለት ነው። እሱ ዛሬ ሞተ። ነገም ሌላ ሰው ይሞታል። ተመርምሮ ገዳዩ ካልተያዘ ነገም ሌላ ሰው ይሞታል። በዚሁ በእንዝላልነት ዝም ከተባለ የኢንጂነር ስመኘው በቀለ መኪናና አስከሬናቸው ከመስቀል አደባባይ ከመነሳቱ በፊት በዚያ የደረሱ የዓይን እማኞች የተመለከቱትን ለአሜሪካ ድምፅ አካፍለዋል። መኪናው ሞተሩ እንኳን አልጠፋም የኢንጂነር ስመኘው መኪና ማለት ነው። ስመኘው መኪና ሞተሩ እየሰራ እሳቸው ውስጥ ወደ ጎን ተደግፎ፣ እዚህ አካባቢ የደም ምልክት ይታይ ነበር አንገታቸው እስከ ጆሮአቸው ድረስ በሰዓቱ ያየሁት ነገር። ሁለተኛ አንድ ልጅ ከአንድ ሰው ጋር እሳቸው መኪና ላይ ሲያንዣብብ እንደነበረ እየተናገረ የነበረ ግለሰብ ነበር። ይህን ልጅ ወዲያው ማን ምን አይታወቅም። እኔ በዓይኔ እነዚህ ነገሮች አይቻለሁ። ተመሳሳይ ሀሳብ አንጸባርቋል። ወደ መኪናው ሄድኩኝ፣ ፖሊሶች አሉ፣ የአዲስ አበባ ከተማ ፖሊሶች እና ከዛ ፎቶ ማነሳሁትኝ። ተጠግቼ፣ በደንብ ተጠግቼ ነው ያየሁትኝ። ወደ ቀኝ በኩል አስገሬ ናቸውን ፎቶ አነሳ፣ ፎቶ ማስቻለሁኝ። ወደ ቀኝ በኩል አዘን ብለዋል፣ መኪናው ላይ ማለት ነው። ግላ ቦክሱ ላይ እዛ ላይ ነው ደገፍ ላይ ያሉትኝ። መኪናው ይሰራ ደም ይታይ ነበር። ደማው ይታያል ከላይ ከጆሮቸው በላይና በጆሮቸው ወደታች ወደ ጉንጫ ደም እየወረደ ነበር። እየወረደ ነበር። መውረዱን አቁማል። እየወረደ ነበር አንተ? እየወረደ ነበር። አዎ፣ እየወረደ ነበር። ኦልሞስት ደርቋል። ወድ ደርቋልኝ። ከዛ በኋላ ያው ፌዴራል ፖሊስ ባለስልጣኖች መጡ። መኪናው የሚገርመው በሚኒሞ ይሰራ ነበረ፣ ይንተከተክ ነበረ። ሞተሩ አልጠፋም። አልጠፋ አልጠፋም። ኢንጂነር ስመኛው በቃ ለመኪና ሞተር አልጠፋም። ቤት ነች ወደ ላይት ጎልደን የሆነች ቤት ነች። እኛ እኔ ግን በጣም የገረመኝ እንግዲህ ኢንጂነር በሰዓቱ አሟቸው ስኳር፣ ደም ግፊት ቢኖርባቸው ከዋናው አስፓልት እየነዱ ቢመጡ በሚመጡበት መንገድ ላይ ነው መቆም የነበረባቸው። የነም ገምተው ግን ይሄ ከዋናው መንገድ ላይ ወጦ የክፍለ ሀገር የሚሄዱ ባስ መቆሚያዎች ላይ ነው ሄዶ በስነ ስርአት ፓርክ ሆኖ ነው መኪናው የነበረው ግን ሞተሩ አልጠፋም። አራቱም ወጣቶች አንዳንድ ስፖርት የሚሰሩበት ኳስ የሚጫወቱበት ቦታ ላይ ነው። ከመስቀል አደባባይ ወደሚጫወቱ ልጆችም ነበሩ በሰዓቱ እንዲሁም እስከ መጨረሻ ድረስ ሲጫወቱ ነበረ አይተው ተመልሰው ትሬኒንጋቸውን ነው የቀጠሉ እና ያን ያክል ሰዓት ኦልሞስት ስንት ሰዓት እንደመጡ እንደቆመ አይታወቅም መኪናው ግን ከጠዋት ከሌሊትም ሊሆን ይችላል የሚታወቅ ነገር የለም ግን ይህን የመሰለ ትልቅ የሀገር ባለ ውለታ ሰው እንደዚህ በቀላሉ ማጣታችን ለሁላችን ኢትዮጵያውያን ትልቅ ሀዘን ነው። ለኢትዮጵያ ህዝብ እና ለቤተሰቦቻቸውም መጽናናትን እመኛለሁ። በአብዛኛው የአዲስ አበባ ፖሊሶች ነበሩ የነበሩት ብለኛል። በምን ያህል ልዩነት ውስጥ መጡ? የፌዴራል ፖሊሶች እንደዚሁም የፌዴራል ፖሊስ ኮሚሽነሩ ዘይኑ ጀማልም መጥተው ነበር ብለኛል። ተመልክቻለሁ ብለሃል። በምን ያህል ልዩነት ነው ጄኔራሉ የመጡት? ትንሽ ቆይተዋል ምክንያቱም ኮሚሽነሩ የመጡት ማለት ነው። በሰዓቱ የአዲስ አበባ ፖሊስ ነበሩ አንድ ስድስት የሚሆኑ እዛ አካባቢ የነበሩ ማለት ነው። ከዛ ፌዴራል ፖሊሶች መጡ በፒክአፕ አንድ ስምንት ሰባት ይሆናሉ። ከዛ በኋላ ሌሎች ባለስልጣኖችም ቤቶች፣ ነጫጭ ቤቶችና ፕራዶ ላንድ ክሩዘሮች እየመጡ ቆሙ። ሰው ፎቶ እንዳያነሳ፣ ቪዲዮ እንዳይቀርጽ ተከለከለ ለተወሰነ ሰዓት። ከዛ በኋላ ሰው ወደ መኪናው እንዳይቀርብ ተደረገ። እኛም እስከ አስር ሜትር የሚሆን በርቀት እስከ መጨረሻው ሰዓት እናይ ነበረ። መጨረሻ ላይ አስከሬኑ ወርዶ ሲወርድ ምንድን ነው ያደረጉት? ሁለት ሎንግ ቤዝ አምቡላንሶች ነበሩ የፌዴራል ፖሊስ አንዱ ከላይ አንዱ ከታች ከዛ በታች በኩል በሩ ባለበት ማለት ነው። በግራ በኩል ማለት ነው። አስከሬኑን ሊያወርዱ ሲሉ ላስቲክ ነገር ዙሪያውን ተሸፈነ ተሸፈነ ሰው ካሜራማን፣ ሌሎችን ጋዜጠኞች እንዲርቁ ተደረገ። ና አስከሬኑን አውርደው አምቡላንስ ዋጭ ነው ወሰዱ። ከወሰዱ በኋላ ግን መኪናዋ እንዴት ከፈቷት? መኪናው እንዴት ነው የተከፈተችው? በቀይ በኩል የኋላ በሩን እቺ ትንሿን መስታወት ተሰብራ ነው እሷን ሰብረው ነው ምክንያቱም መኪናው ቆልፏልኝ ተቆልፈዋል ከፈቱና፣ ከዛ በኋላ ነው የፎረንሲክ የፌዴራል ፎረንሲክ ባለሙያዎች ሲመርምሩ ያየ ነው። መስታወቶቹ በቀኝ በርም በግራ በርም በኩል ያሉ መስታወቶች የመኪናው ዝግ ነበሩ። መኪናው ዝግ ነበር፣ ሙሉ በሙሉ በሙሉ ዝግ ነው። እንዲያውም ሌሎች ፖሊሶችም በኋላ የፌዴራል ፖሊሶችም ዞሮ ሁሉ እያንድ ስክራች እንዳለው ግጭት እንዳለው ወይም ሌላም ነገር አሻራም እያንዳንዱ ላይ ሲያነሱ ነበር፣ አይተናል። ይህም በዓይናችን አይተናል። አስከሪውን እንግዲህ እንደዛ ከተጫነ አምቡላንስ ይዛው ወደ ፒያሳ አቅጣጫ ልትሄድ ማለት ነው። አንድ ሞተረኛ እና ወደ በግምት ሰባት ስምንት የሚሆኑ የፌዴራል ፖሊስ አባላት በፒክአፕ ነው ተከትለው ሲሄዱ የኢንጂነር ስመኘው መኪና ቤቷ ማለት ነው። ሲቪል የለበሰ አስነስቶ ወደ መብራት ራሱ ብቻውን ብቻውን ነው መብራት ወደ ግራ ታጥፎ መብራት ራሱ ጥሶ ነው የሄደው። በጣም በፍጥነት ያሽከረከረ ወደ ቤተ መንግስት አቅጣጫ ነው ሄደው። ያንን የተመለከትኩ ይህን የተመለከትኩ የኢንጂነር ስመኛው በቀለ ሞት የተሰማው በዚሁ በመስቀል አደባባይ እየደረሰው የሰኔ 16ቱ የቦምብ ጥቃት የምርመራ ውጤት ይፋ ባልተደረገበት ሰዓት ነው። ሁለቱ ጉዳዮች ግንኙነት ይኖራቸው እንደሆነ የጠየኳቸው ኮሚሽነር ዘይኑ ጀማል ተከታዩ መልሰዋል። የሰኔ 16ቱ ጥርሰን የላቦራቶሪ የዲኤንኤ እና ሌሎች የላቦራቶሪ ፕሮሰሶች ከሀገር ውጭ የሚከናወኑ በመሆናቸው እሱን እየጠበቅን ነው ያለነው። ትሪያንጉሌት ማድረግ አለብን። በሶስት አቅጣጫ ነው፣ ታክቲካልም፣ ፎረንሲኩም፣ እነዚህ ውጭ ሀገርም የምንልከናቸው። በሰውም በቴክኖሎጂም በተለያየ መልኩ የሚገኙ ማስረጃዎች አሰባስበን ነው ለህዝቡ ይሄ ነው ብለን መግለጽ የምንችለው። ስለዚህ ያልደረሱልን የላቦራቶሪ ውጤቶች አሉ። በዛ ምክንያት ነው የዘገየው። ከዚህ ጋር ግንኙነት አለው የለውም፣ ምርመራው ገና ሳንጀምረው እንዴት ብዬ ነው ይሄን መናገር የሚችለው? የማይገናኝ ነገር ባናገናኝ። በአሜሪካ የሚገኙትን ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ ከፍተኛ የመንግስት ባለስልጣናት በኢንጂነር ስመኘው በቀለ ሞት የተሰማቸውን ሀዘን እየገለጹ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።